sport. ጤና ይስጥልኝ አድማጮች፣ ሳምንታዊ የስፖርት ዝግጅታችን እናሰማለን። ኤድሰን አራንቴስ ዶ ናሲሜንቶ የኳስ ንጉሱ ፔሌ ስንብት ዛሬ እየተካሄደ ነው። በህመም ምክንያት ባለፈው ሐሙስ ከዚህ ዓለም የተለየው የ82 ዓመቱ ብራዚሊያዊ የኳስ ንጉስን አድናቂዎቹ እንዲሰናበቱ አስክሬኑን የያዘው ሳጥን ሳንቶስ ስታዲየም ደርሷል። ከዓለማችን ድንቅ ተጫዋቾች አንዱ የሆነው ፖርቱጋላዊው አጥቂ ክርስቲያኖ ሮናልዶ ለሳውዲ አረቢያው አልናስር መፈረሙ ቡድኑን በማህበራዊ መገናኛ አውታር እጅግ ዝነኛ አድርጎታል። ቸልሲ ከሜዳው ውጪ ማሸነፍ አልቻለም። ሊቨርፑል አምስተኛ ደረጃውን ከቶትናም ሆትስፐር ለመረከብ ዛሬ ብሬንትፎርድን ማሸነፍ ይጠበቅበታል። ማንቸስተር ሲቲ ነጥብ ሲጥል የመሪው አርሰናል ግስጋሴን ግን የሚገታ አልተገኘም። የአትሌቲክስ ና ሌሎች የስፖርት መረጃዎችንም አካተናል። አብራችን ቆዩም አትሌቲክስ ኢትዮጵያውያን አትሌቶች በጎርጎሬሱ አዲስ ዓመት ዋዜማ ስፔን ባርሴሎና ውስጥ በተደረገ የ5000 ኪሎ ሜትር የሩጫ ፉክክር በወንዶችም በሴቶችም ድል ቀንቷቸዋል። በሴቶች ፉክክር አትሌት እጅጋየው ታየ 14 ደቂቃ ከ21 ሰከንድ በመሮጥ ለድል ስትበቃ በወንዶች ውድድርም ኢትዮጵያዊው አትሌት አዲሱ ግርማ በ13 ደቂቃ ከ25 ሰከንድ የአንደኛነት ድል ተቀዳጅቷል። በሴቶች ፉክክር ጀርመናዊቷ ኮንስታንሴ ክሎስተር ሃልፈን ከ31 ሰከንድ በኋላ በማጠናቀቅ ሁለተኛ ደረጃን አግኝታለች። የኖርዌይዋ ካሮሊን ግሮብዳል በበኩሏ ኬንያዊቷ ማርያም ቼቤትን በ30 ሰከንድ ቀድማ ሶስተኛ ደረጃን ሚያስችላለች። የገባችበት ሰዓትም 15 ደቂቃ ከ6 ሰከንድ ነው። በሌላ የአትሌቲክስ ዜና አርባኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ትናንት መጠናቀቁ ተገልጧል። ሱሉልታ ከተማ ውስጥ የተከናወነው ውድድር ላይ በድብልቅ ሪሌ በ6 ኪሎ ሜትር ወጣት ሴቶች፣ በ8ና 10 ኪሎ ሜትር አዋቂ ሴቶችና ወንዶች የምድብ ፉክክሮች ተከናውኗል። በውድድሩ ከ50 ዓመት በላይ አንጋፋ አትሌቶችም ተካፋይ ነበሩም። እግር ኳስ የፔሌ ስንብት በሳንቶስ ስታዲየም። የዓለም እግር ኳስ ዋንጫ ለሶስት ጊዜያት በመውሰድ ብቸኛ ለሆነው የኳስ ንጉስ ኤድሰን አራንቴስ ዶና ሲሜንቶ በይበልጥ በሚታወቅበት ስሙ ፔሌ ደጋፊዎች የመጨረሻ ስንብት እያደረጉ ነው። ፔሌ በልጅነት ዘመኑ ለረዥም ጊዜያት በተጫወተበት የትውልድ ስፍራው ሳንቶስ ውስጥ በሚገኘው የቪላ ቤልሚሮ ስታዲየም መሃል አስክሬኑን የያዘው ሳጥን ተቀምጧል። አድናቂ ደጋፊዎቹም እስከነገ ለ24 ሰዓታት ወደ ስታዲየሙ እየሄዱ ከአስክሬኑ አምስት ስድስት ሜትር ርቀት በመጠጋት ስንብት እንዲያደርጉ ተፈቅዷል። በነገው ዕለት እጅግ በርካታ ሰዎች ይታደሙበታል ተብሎ የሚጠበቀው የፔሌ ቀብር ስርዓት በከተማይቱ ደቡብ ምስራቅ ውስጥ ይከናወናል። በቀብር ስርዓቱ መርሃ ግብር መሰረትም አስክሬኑ አሁንም ድረስ በሕይወት በሚገኙት የአንድ መቶ አመት ባለጸጋዋ የፔሌ እናት ሴሌስቴ ናሲሜንቶ ቤት በኩልም ያልፋል። ከዚያም በቤተሰቡና ወዳጆቹ ደግሞ በግል ቀብሩ ይፈጸማል ተብሏል። ከዚያ በፊት ግን በርካቶች ለመጨረሻ ስንብታቸው ወደ ስታዲየሙ እየጎረፉ ነው። የብራዚሉ ርዕሰ ብሔር ሉዊዝ ኢናቺዮ ሉላ ዳሲልቫ ለፔሌ ስንብት ከተጠበቁት ከፍተኛ ባለስልጣናት መካከል አንዱ ናቸው። የዓለም አቀፉ እግር ኳስ ፌዴሬሽን ፊፋ ፕሬዚዳንት ጂያኒ ኢንፋንቲኖም ወደ ብራዚል ሳንቶስ አቅንቷል። የፔሌን አስደናቂነት የቆሮንቶስ እና ፍላሚንጎ ቡድን የቀድሞ ስፔናዊ ተጫዋች ሆዜ ኡፋርቴ፣ የስፔን ስፖርት ጋዜጠኛ ሆዜ ማሪያ ሬሊያኞ እንዲሁም ቀደም ሲል አብሮት ከተጫወቱት የመካከል የሰባዎቹ የስፔን ምርጥ ተጫዋች ዣቪየር ኤሩሬታ የኳስ ንጉሱን እንዲህ ይዘክሩታል። የ81 ዓመቱ ሆዜ ኡፋርቴም ለቆሮንቶስና ፍላሚንጎ ተሰልፌ ከፔሌ ጋር ብዙ ጊዜ ተጋጥም ያለው ያኔም ጥሩ ወዳጅነት ስለነበረን እንገናኝ ነበርን። ሆዜ ኡፋርቴ ከበርካታ አስርት ዓመታት በፊት የነበረው የፔሌ ሁኔታ ዛሬም ከአይነ ሕሊናቸው እንደማይጠፋ ነው የሚናገሩት። አስደናቂ ነበር በሁለት እግሮቹ ትላለ በጭንቅላቱ በመጫወት የተሟላ ነበር። በአጠቃላይ አንዳችን ከን አይወጣለትም ነበር። እጅግ አስደናቂ ምርጥ ተጫዋች። ፔሌ እንዲያ በእግር ኳስ ብቃቱ ገናና የነበረ ቢሆንም በችሎታው ግን አይታበይም ነበር ይላሉ እኚሁ የጥንት ወዳጁ ሆሴም። በምንም ነገር ልኩራራ ሲል አይታይም። ሰው ቅና ብሎ የማያይ አብረውት ለሚጫወቱትም መልካም ጓደኛ ነበር። እንደ ጎርጎሮስ አቆጣጠር በ1958፣ 1962 እና 1970 ዓ ም የዓለም እግር ኳስ ዋንጫን ለሶስት ጊዜያት በመውሰድ ብቸኛው የኳስ ንጉስን የሚያውቁት ሁሉ አውድ ሰው አይጠግቡም። ሌላኛው የፔሌ አድናቂ የስፖርት ጋዜጠኛው ሆዜ ሬሊያኞውም በጭንቅላት ጨዋታ የሚደርስበት አልነበረም። እጅግ ጨዋታ አዋቂ ነው። በርካታ ርእይ የነበረው ነገሮችን ወዲያው በመፍጠርም የተካነ ነው። ከእነዚያ ሁሉ በላይ ደግሞ ፔሌ አስደናቂ ሰውነት ነበረው። መለያውን ካወለቀ ሆዱ ላይ የተሟሉ ስምንት ቅርጾች ተደርድረው ታያለ። ታላቅ ኃይል ነበረውም። ስፔናዊው የሰባዎቹ ኮከብ የእግር ኳስ ተጫዋች ዣቪየር ኤሩሬታም የፔሌ አድናቂ ናቸው። በተለይ የተክለ ሰውነቱም ሰውነቱ ቶ ድንቅ ነበር፣ ደግሞ ስማ በጣም ጠንካራ። ዣቪየር በትዝታ ወደኋላ ለአመታት ተመልሰውም ንጉሱን እንዲህ ይዘክሩታል። አለም ላይ ምርጥ ተጫዋቾች ቢከሰቱም ፔሌ ላይ ግን የሚደርስ የለምም ይላሉ እንደ ማራዶና ያሉ ሌሎች በርካታ ጥሩ ተጫዋቾች አሉ። እሱ ግን እነሱ እንደሚጠሩት ንጉሱ ነበር። አስደማሚ ተጫዋች ንጉስ ነበር። አስደማሚው ንጉስ ኤድሰን አራንቴስ ዶ ናሲሜንቶ ፔሌ ዘመናዊ ሽሬ ስሙን ተክሎ አልፏል። ፔሌ ሳውፖሎስ በሚገኘው አልበርት አንሽታይን ሐኪም ቤት ከካንሰር ህመም ለመዳን ሲታገል ቆይቶ በ82 ዓመቱ ያረፈው ሐሙስ ታህሳስ 20 ቀን 2015 ዓ ም ነበር። አድማጮች አሁን ደግሞ አጠራ አጠር ያሉ ስፖርታዊ መረጃዎችን እናሰማችሁ። ካለማችን ምርጥ የእግር ኳስ ተጫዋቾች መካከል አንዱ የሆነው ፖርቹጋላዊው አጥቂ ክርስቲያኖ ሮናልዶ ለሳውዲ አረቢያው አልናስር እግር ኳስ ቡድን የመፈረሙ ዜና ከፍተኛ መነጋገሪያ ሆኗል። ሮናልዶ በአልናስር ቡድን ቢያንስ የሁለት ዓመት ቆይተው በአመት ሁለት ሚሊዮን ዶላር ይከፈለዋል ተብሏል። ከአልናስር ቡድን ፕሬዚዳንት ጋር ሆኖ ክርስቲያኖ ሮናልዶ መለያውን በማሳየት የተነሳው ፎቶም ቡድኑን እጅግ ዝነኛ አድርጎታል። ይህ ፎቶግራፍ የሚገኝበት የአልናስር ቡድን የኢንስታግራም የማህበራዊ መገናኛ ዘዴ ገጽ ሮናልዶ ለቡድኑ መፈረሙ ከተሰ ሲሰማ ከጥቂት ጊዜ በኋላ የተከታዮቹ ቁጥር ከ860 ሺ በአንድ ጊዜ ወደ ስድስት ነጥብ ሁለት ሚሊዮን ከፍ ብሏል። ይህ ቁጥር ዛሬ ጠዋት የነበረ ነው። ፎቶግራፉን በአልናስር ቡድን የኢንስታግራም ገጽ ላይ ከ31 ሚሊዮን በላይ ሰዎች መውደዳቸውን አሳይቷል። በነገራችን ላይ ከምንም ተነስቶ በአንድ ሌሊት የመላው ዓለም መነጋገሪያው ነው የሳውዲ አረቢያው አልናስር ቡድን የምን ክርስቲያኖ ሮናልዶ ብቻ እያለ ይመስላል። እንደ ስፔኑ የድረገጽ ጋዜጣ ማርካ ዘገባ ከሆነ አልናስር ቡድን የሪያል ማድሪድ ተጫዋቾች ሉካ ሞድሪች እና ሰርጂዮ ራሞስንም ለማስፈረም ላይ ታች እያለ ነው። ሁለቱ በቅርቡ አልናስርን ይቀላቅላሉም ብሏል ቡድኑ ማየት ነው። በእንግሊዝ ፕሪምየር ሊግ ቸልሲ ከሜዳ ውጪ ማሸነፍ አልቻለም። ወራጅ ቀጠና 18ኛ ደረጃ ላይ ወደሚገኘው ኖቲንጋም ፎረስት ሜዳ ትናንት አቅንቶ አንድ እኩል ተለያይቷል። ቸልሲ 25 ነጥብ ይዞ ስምንተኛ ደረጃ ላይ ይገኛል። በ28 ነጥብ ስድስተኛ ደረጃ ላይ የሚገኘው ሊቨርፑል አምስተኛ ደረጃውን ከቶትናም ሆትስፐር ለመረከብ አስረኛ ደረጃ ላይ ያለው ብሬንትፎርድን ዛሬ ማሸነፍ ይጠበቅበታል። ማንቸስተር ሲቲ ቅዳሜ ዕለት ከኤቨርተን ጋር አንድ እኩል ተለያይቶ ነጥብ ሲጥል የመሪው አርሰናል ግስጋ ሴን የሚገታ አልተገኘም። አርሰናል ቅዳሜ ዕለት ብራይተንን በሜዳው አራት ለሁለት አደባይቷል። በዚህ መሠረት አርሰናል ነጥቡን 43 አድርሶ ከበላይ ተኮፍሷል። ማንቸስተር ሲቲ በ36 ነጥብ ይከተላል። ኒውካስል ዩናይትድ ና ማንቸስተር ዩናይትድ 34 ና 32 ነጥብ ይዘው ሶስተኛ ና አራተኛ ደረጃ ላይ ይገኛሉ። ማንቸስተር ዩናይትድ ቅዳሜ ዕለት ወልቨርሃምተንን በሜዳው አሸንፏል። 76ኛው ደቂቃ ላይ ብቸኛዋን ግብ ያስቆጠረው ማርኩስ ራሽፎርድ ነው። Γυρμητά, የዓለማችን ቁጥር አምስት ምርጥ የሜዳ ቴኒስ ተጫዋች ኖቫክ ጄኮቪች ከዚህ ቀደም ወደ ታገደበት አውስትራሊያ ሲገባ መልካም አቀባበል ተደረገለት። የ35 ዓመቱ ሰርቢያዊ የሜዳ ቴኒስ ተጫዋች በአውስትራሊያ 2022 የፍጻሜ ውድድር ወቅት ከአውስትራሊያ ተጠርዞ እንዲወጣ የተደረገው የኮቪድ-19 ደንብን ለማክበር ፈቃደኛ ባለመሆኑ ነበር። ለ21 ጊዜያት የዓለም የሜዳ ቴኒስ ዋንጫን ማሸነፍ የቻለው ኖቫክ ጄኮቪች በዛሬው የአውስትራሊያ የጥምር ውድድር ከካናዳዊው የ ሜዳ ቴኒስ ተጫዋች ጋር ሽንፈት ገጥሟቸዋል። ኖቫክ ውድድሩን ያካሄደውም ከካናዳዊው ባሴክ ፖስፒስሊ ጋር በመጣመር ሲሆን በኤኳዶሩ ጎንዛሎ ኤስኮባር እና የቦስኒያ ሄርዞጎቪኒያው ቶሚስላቭ ብርኪች ተሸንፏል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየት ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።